The Voice of America የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና የዲሞክራቲክ ፓርቲው ተፎካካሪያቸው የቀድሞ ምክትል ፕሬዝደንት ጆ ባይደን ትናንት ሐሙስ ማታ የመጨረሻ ዙር ክርክራቸውን ቴኔሲዋ ናሽቪል ከተማ ላይ አካሂደዋል። የአሜሪካ ድምጹ ማይክ ኦሰሊቫን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የመጨረሻውና ሁለተኛው ዙር ክርክር የተካሄደው ለምርጫው ከሁለት ሳምንት ያነሰ ጊዜ ሲቀረው ነው። የመጀመሪያው አከራካሪ ጥያቄ የኮቪድ-19 ጉዳይ ነበር። ትራምፕ በሰጡት መልስ ነበር የጀመረው። ዓለም አቀፍ ወረርሽኝ ነው በመላው ዓለም ያለ አሁን ራሱም በአውሮፓና በሌሎች ብዙ ቦታዎች እየጨመረ መሆኑን ታዩታላችሁ። ትራምፕ ክትባቱ በቅርቡ ዝግጁ ይሆናል ብለዋል። ባይደን ደግሞ ታዲያ ምን ያደርጋል ከ220 ሺህ በላይ አሜሪካውያን ከሞቱ በኋላ ያዘገይተዋል ይላሉ። ለእነዚህ ያለሞቱት ሰዎች ሁሉ ተጠያቂው የዩናይትድ ስቴትስ ፕሬዝደንት ሆኖ መቆየት የለበትም። ሁለቱም ሰዎች አንዳቸው አንዳቸውን በሙስና ወንጅለዋል። ትራምፕ የተናገሩት የባይደን ልጅና ሀንተር ባይደን በዩክሬንና ሩሲያ ተፈጽሟል ስለተባለው የንግድ ጉዳይ ነበር። ኢይ ኪ የ ን ም ሁሉም ኢሜይሎች ኢሜይሎቹ፣ አስከፊዎቹ ኢሜይሎች፣ እርስና ቤተሰቦቹ ስለ ዛቁት ገንዘብ የሚናገሩት ሜይሎች i have not taken a penny from any foreign source ever in my life. we learned that this president paid fifty times the tax in china as a secret bank account. <laughs> እኚህ ፕሬዚደንት ግን ለቻይና 50 ጊዜ ግብር መክፈላቸውን በቻይና ባንክ የሚስጥር አካውንት የከፈቱ መሆናቸውን በቻይና ንግድ ያላቸው መሆኑን አውቀናል። ትራምፕ በበኩላቸው በመላው ዓለም ንግድ የሚያካሂዱ በመሆናቸው የቻይና ባንክ አካውንት ሚስጥር አይደለም ብለዋል። በዩናይትድ ስቴትስ በቅርብ ዓመታት ወዲህ ግብር ከፍለው የማያውቁ መሆኑን ወይም የከፈሉት እጅግ አነስተኛ መሆኑን አስመልክቶ በቅርቡ ይፋ የተደረገውንም ዘገባ አስተባብለዋል። Tens of millions of dollars I prepaid. ላለፉት የተወሰኑ አመታት የተጣለብኝ ግብር አስቀድሜ ስከፍል ነበር። በ10 ሚሊዮን ዶላሮች አሁን አስቀድሜ ነው የከፈልኳቸው። ክርክሩ የተካሄደው የዩናይትድ ስቴትስ የደህንነት ባለስልጣናት የውጭ ኃይሎች በአሜሪካ ምርጫ ሂደት ላይ ጣልቃ ለመግባት እየሞከሩ መሆናቸውን ባስጠነቀቁበት ጊዜ ነው። የዲሞክራቲክ ፓርቲ እጩ ጆ ባይደን እንዲህ ብለዋል። That Russia has been involved China has been involved to some degree and now we learn that that uh, that uh, Iran is involved because there has been nobody tougher than Russia with between the sanctions nobody tougher than me on Russia. Between the sanctions, between all of what I've done with NATO. You know, I've got the NATO countries to put up an extra 130 billion going to 420 billion dollars a year. That's to guard against Russia. <laughs> በአመት 420 ቢሊዮን ዶላር ይሆናል። ያም ከራሽያ ለመከላከል እንዲረዳ ነው። ከጆርጅ ሜሰን ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ጀርሚ ሜየር ሁለቱም እጩዎች በክርክሩ ወቅት ጥሩ ስራ መስራታቸውን ተናግረው ወደ መጨረሻው ዘጠና ደቂቃዎች ላይ ባይደን አንጸባርቀው መውጣታቸውን ይናገራሉ። ወደ መጨረሻዎቹ ላይ የተጠየቁት ጥያቄ አለ። ይህም ምርጫ ቢያሸንፉ ለእርስዎ ድምፅ ላልሰጡ የሚያስተላልፉት መልእክት ምንድን ነው ተብለው ነበረ። አሁን በፖለቲካችን እያየነው ነው ካለው ጫፍና ጫፍ ከያዘው ከተመራረዘው ሁኔታ በተቃራኒ ሁሉንም ወገን ወደ አንድነት የሚያመጣ መልእክት ነበረ። ትራምፕ ለማቋረጥ ያልሞከሩ መሆኑንም ጀርሚ ሲናገሩ እንዲህ ብለዋል። ስን ስ ይህ and he i think landed some blows። ምን ማድረግ እንደሚፈልጉ ያውቃሉ። ባይደንን በሙስና እየተነቀፈ ካለው ልጃቸው ጋር ተያይዘው የሚነቀፉበትን ነገር ማንሳት ፈልገው ነበረ። እንደሚመስለይ በዚህ ነገር ራሳቸው ተመልሰው ሳይጎዱ አልቀረም። አሸናፊው ጠርቶ ያልታወቀበት ይህ ክርክር የብዙ መራጮችን ውሳኔ ይቀይራል ተብሎ እንደማይጠበቅ ጀርሚ ተናግረዋል። በሕዝብ አስተያየት መሰብሰቢያዎች ባይደን እየመሩ ሲሆን ውድድሩ የምርጫውን ውጤት ሊወስኑ በሚችሉት በጣት በሚቆጠሩ አሻሚ ክፍለ ግዛቶች ላይ ያተኮረ መሆኑም ይነገራል። ወደ አርባ ሚሊዮን የሚቆጠሩ አሜሪካውያንም ከወዲሁ ድምፅ መስጠታቸው ይታወቃል።